ትንቢተ ኢሳይያስ ምዕራፍ ስልሳ አምስት ላልጠየቁኝ ተገለጥሁ፣ ላልፈለጉኝም ተገኘሁ፣ በስሜም ያልተጠራውን ሕዝብ እነሆኝ እነሆኝ አልሁት። መልካም ባልሆነው መንገድ አሳባቸውን እየተከተሉ ወደሚሄዱ ወደ ዓመፀኛ ሕዝብ ቀኑን ሁሉ እጆቼን ዘረጋሁ። ይህ ሕዝብ ዘወትር የሚያስቈጡኝ ናቸው፤ እነርሱ በአትክልት ውስጥ የሚሠዉ በጡብም ላይ የሚያጥኑ በመቃብርም መካከል የሚቀመጡ በስውርም ስፍራ የሚያድሩ የእሪያ ሥጋም የሚበሉ ናቸው። የረከሰው መረቅ በዕቃቸው ውስጥ አለ። እነርሱም ለራስህ ቁም፣ እኔ ከአንተ ይልቅ ቅዱስ ነኝና ወደ እኔ አትቅረብ ይላሉ። እነዚህ በአፍንጫዬ ዘንድ ጢስ፣ ቀኑንም ሁሉ የምትነድድ እሳት ናቸው። እነሆ በፊቴ ተጽፎአል፣ ኀጢአታችሁንና የአባቶቻችሁን ኀጢአት በአንድ ላይ ወደ ብብታቸው ፍዳ አድርጌ እመልሳለሁ እንጂ ዝም አልልም ይላል እግዚአብሔር። በተራሮችም ላይ ስላጠኑ፣ በኮረብቶችም ላይ ስለ ሰደቡኝ፣ ስለዚህ አስቀድመው የሠሩትን ሥራቸውን በብብታቸው እሰፍራለሁ። እግዚአብሔር እንዲህ ይላል። ወይን በዘለላው በተገኘ ጊዜ በረከት በእርሷ ላይ አለና አታጥፉት እንደሚባለው ሁሉን እንዳላጠፋ ስለ ባሪያዎቼ እንዲሁ አደርጋለሁ። ከያዕቆብም ዘርን ከይሁዳም ተራሮችን የሚወርሰውን አወጣለሁ። እኔም የመረጥኋቸው ይወርሱአታል፣ ባሪያዎቼም በዚያ ይኖራሉ። ሳሮንም የበጎች ማሰማሪያ፣ የአኮርም ሸለቆ የላሞች መመሰጊያ ለፈለጉኝ ሕዝቤ ይሆናል። እናንተን ግን እግዚአብሔርን የተዋችሁትን ቅዱሱንም ተራራዬን የረሳችሁትን ጉድ ለተባለ ጣዖትም ማዕድ ያዘጋጃችሁትን እድል ለተባለ ጣዖትም የወይን ጠጅ ለመጠጥ ቁርባን ያቀዳችሁትን እድላችሁን ለሰይፍ አደርገዋለሁ። ሁላችሁም ለመታረድ ትጎነበሳላችሁ። በፊቴም ክፉ ነገርን አደረጋችሁ ያልወደድሁትንም መረጣችሁ እንጂ በጠራሁ ጊዜ አልመለሳችሁልኝምና በተናገርሁም ጊዜ አልሰማችሁኝምና። ስለዚህ ጌታ እግዚአብሔር እንዲህ ይላል፤ እነሆ ባሪያዎቼ ይበላሉ፣ እናንተ ግን ትራባላችሁ። እነሆ ባሪያዎቼ ይጠጣሉ፣ እናንተ ግን ትጠማላችሁ። እነሆ ባሪያዎቼ ደስ ይላቸዋል፣ እናንተ ግን ታፍራላችሁ። እነሆ ባሪያዎቼ ከልባቸው ደስታ የተነሳ ይዘምራሉ፣ እናንተ ግን ከልባችሁ ሐዘን የተነሳ ትጮሃላችሁ፣ መንፈሳችሁም ስለ ተሰበረ ወዮ ትላላችሁ። ስማችሁንም ለተመረጡት ሕዝቤ እርግማን አድርጋችሁ ትተዋላችሁ፣ ጌታ እግዚአብሔርም ይገድላችኋል። ባሪያዎችንም በሌላ ስም ይጠራቸዋል እንዲሁም በምድር ላይ የተባረከ በእውነት አምላክ ይባረካል በምድርም ላይ የማለ በእውነት አምላክ ይምላል የቀድሞው ጭንቀት ተረስቶአልና ከዐይኔም ተሰውሮአልና እነሆ አዲስ ሰማይና አዲስ ምድር እፈጥራለሁና የቀደሙትም አይታሰቡም ወደ ልብም አይገቡም ነገር ግን በፈጠርሁት ደስ ይበላችሁ ለዘላለምም ሐሤት አድርጉ። እነሆ ኢየሩሳሌምን ለሐሤት፣ ሕዝቧንም ለደስታ እፈጥራለሁና እኔም በኢየሩሳሌም ሐሤት አድርጋለሁ፣ በሕዝቤም ደስ ይለኛል። ከዚያም ወዲያ የልቅሶ ድምፅና የዋይታ ድምፅ አይሰማባትም። ከዚያም ወዲያ ጥቂት ዘመን ብቻ የሚኖር ሕፃን ወይም ዕድሜውን ያልፈጸመ ሽማግሌ አይገኝም። ጐልማሳው የመቶ ዓመት ሆኖት ይሞታልና ኀጢአተኛውም የመቶ ዓመት ሆኖት የተረገመ ይሆናልና ቤቶችንም ይሠራሉ፣ ይቀመጡባቸውማል፣ ወይኑንም ይተክላሉ ፍሬውንም ይበላሉ። ሌላ እንዲቀመጥበት አይሠሩም፣ ሌላም እንዲበላው አይተክሉም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናልና እኔም የመረጥኋቸው በእጃቸው ሥራ ረጅም ዘመን ደስ ይላቸዋልና እነርሱ ከነ ልጆቻቸው የእግዚአብሔር ብሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋትም አይወልዱም። እንዲህም ይሆናል፣ ሳይጠሩ እመልስላቸዋለሁ፣ ገናም ሲናገሩ እሰማለሁ። ተኩላና ጠቦት በአንድነት ይሰማራሉ፣ አንበሳም እንደ በሬ ገለባ ይበላል። የእባብ መብል ትቢያ ይሆናል። በተቀደሰው ተራራዬ ሁሉ አይጐዱም፣ አይጠፉምም ይላል እግዚአብሔር።